ጋዜጠኛ ተመስገን ደሳለኝ ከታሰረ ትናንት አንድ ዓመቱን ደፍኗል። የተመስገን ጤና አሳሳቢ መሆኑን ቤተሰቡ ይናገራል። ማረሚያ ቤቱ ግን ተመስገን ሕክምና እያገኘ መሆኑንና ጤናማ እንደሆነም ይናገራል። ሰሎሞን አባተ ዝርዝሩን ይዟል። ተመስገን ደሳለኝ የፍትህና የልዕልና ጋዜጦችና የአዲስ ታይምስና ፋክት መጽሔቶች ባለቤትና ዋና አዘጋጅም እየሆነ ሲሰራ ቆይቷል። ተመስገን ደሳለኝ ከተመሰረቱበት ክሶች በአንደኛው የሶስት ዓመት እስራት ተፈርዶበት ዝዋይ ወህኒ ቤት ይገኛል። የተመስገን ጤና ጉዳይ እጅግ አሳሳቢ መሆኑን የተለያዩ ጎብኚዎቹና የቤተሰቡ አባላት ሲገልጹ ቆይተዋል። ተመስገን ከሚያሳትማቸው መጽሔቶች በአንዱ ላይ አምደኛ የነበሩት ዶክተር ያዕቆብ ኃይለ ማርያም የዛሬ ሰዎች አካባቢ አይተውት እንደነበረ ገልጸውልኛል። እና ሌላ አንድ ሁለት ሰው ጨምረን ከአንድ ከሶስት ወር በፊት ይሆናል። እና በዚያን ጊዜ ጆሮው ይደማ ነበረ። የሐኪም እርዳታ ምንም አላገኘም። መድኃኒትም ማስገባት አይቻልም ተባለ እንጂ እኛ መድኃኒትም ልልክለት አስበን ነበረ። እና በዛ ሁኔታ ነው ያየሁት። አሁን ግን ተመልሼ ላየው ነኝ። ቅርብ ጊዜ ከዚህ ለማየት ይፈቀድ አይፈቀድ እንደሆነ እርግጠኛ አይደለሁም፣ ግን ሄጄ መሞከሬ አይቀርም። የተመስገን ደሳለኝን ታናሽ ወንድም ታሪኩ ደሳለኝን ትናንት ምሽት ላይ በስልክ አግኝቼ አነጋግሬው ነበረ። ትናንትናውኑ ጎብኝቶት እንደነበረ ነግሮኛል። ለመሆኑ ጤናውና የመንፈሱ ሁኔታ እንዴት ነው? ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች ያደረገዋል እጣት፣ ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። ስምንት ወሮ ነው። ምንም ሕክምና አላገኝም። እኛም ጠይቀን ነበረ፣ አመልክተንም ነበረ። አያገባንም፣ አይመለከተንም፣ አይመለከተንም እያሉ እስካሁን ምንም በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው እነማን ናቸው እነማን ናቸው? አያገባንም ያሉት? ለማን ነው እናንተ? ሲያመለከታችሁት? መጀመሪያ ያመለከተው ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም። እንዴት አይመለከታችሁም? በእጃቸው ያለ እስረኛ አይደለ ወይ? አይመለከተንም አሉ። አዲስ አበባ ደግሞ ፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ይደሙ አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃን ገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር ነው የጠየቅነው። አሁን ያለው እሱ ዘዋይ ነው የሚገኘው። ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት? ዘዋይ መጀመሪያ ነው ያመለከትነው። ዘዋይ ላለው ማረሚያ ቤት፣ ለራሱ ላለበት ማረሚያ ቤት፣ ለማረሚያ ቤቱ ለአስተዳደሮች ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከትንም አሉ፣ አይገባንም ምንድን ነው የማያገባ ጥጃቱ ላይ ቢሞትስ አሉ። በቃ አይገባንም አሉ። ብዙም ሰዓትም አላስተናገዱንም። አዲስ አበባ መጠን አመለከትን፣ እነሱ ደግሞ በማረሚያ ቤቱ ስራ አንገባ እና በጤንነት ጉዳይ የግል ማኪ ሚዛን እንምጣለን፣ እሺ ማስታገሻ ምራየት እናስገባለን ከባዚ እንኳን አቅም መታሸም ከሆኑ ብለን አይቻለም አሉ። መጽሐፍ ማንበብ እስካሁን ነው አይችልም፣ እንደተከለከለ ነው ያለው። አይገባለትም ክልክል ነው። ተመስገን ማንበብ ተከልከሉ። ከመጥራሽ ከፈለጋችሁት ካስረኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት እንግዲህ፣ ሌላ ምንም መጽሐፍ አይገባ፣ እዛም ከእስረኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩትም እስረኞች ወደ ጭልማ ቤት ወዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን ከሶጋኔ ከለከው ከሰው ጋር መሆኑ ብቻውንም ነው ያለው። እያንዳንዱ የሚያደርገውን እንቅስቃሴ ያቆጣጠሩትን፣ በዚህ ሁኔታ ነው ያለው። የጤንነቱና የእስር ሁኔታ ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛ ተጠያቂ የምንመስለ እሱን አበረታቶን የሚልከን ምናምን፣ ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይ ሳይ በቃ እኛ ሄደን ጠይቆ ነው ወደ ቤታችን የምንመለሰው። እሷ ትናንቱን ምናምን የምንመለሰው ያው የጤንነቱ ጉዳይ እንግዲህ ከእሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው። ምን ያህል ጊዜ ነው ፍርዱ? ሶስት አመት ነው። በአንድ በአንድ ጉዳይ ብቻ ነው አሁን የተፈረደበት። ስንት ክሶች ነበሩበት? አጠቃላይ የተከሰሰው ክስ በመቶ ሃምሳ ክስ ነበረ። አጠቃላይ የተከሰሰው ክስ ከመቶ ሃምሳ ውስጥ አምስት ተመረጠ። ከአምስቱ ደግሞ አምስቱን እንደ አንድ አድርገው ደግሞ ፈረዱበት። ቤተሰቡ ለመሆኑ ምንድን ነው የሚሰማው? ጥሩ አይደለንም። ጥቅምት ሁለት ሁለት ሺህ ሰባት የነበረን ደስታ የነበረን ሁኔታዎች ብዙ ምንም ነገር የሉም። በቃ ባለንበት ነው የቆም ነው ቤተሰብ ነው የሚታሰረው አሁን የገባኝ ቤተሰብ እንደሚታሰር ነው የገባኝ። እናታችን በዚህ ጉዳይ ሁለት ሶስት የታማለች በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራ ነው አደለም። ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙዎች ነው የምታወጣው። በሄድን ቁጥር ወንድሞች የማሉ ነው የማለው። በሄድን ቁጥር መንገላሳት ነው እንግዲህ። በዚህ ውስጥ ነው ያለ ነው መስከሙ። ከታሪኩ ደሳለኝ ጋር ይህንን ከተጨዋወትን በኋላ ይህንኑ የተመስገን የጤናና የቤተሰቡን ጉዳይ አንስቼ ጠበቃውን አቶ አመሀ መኮንን እናነጋግር ያለ ያቀርባለሁ ሁኔታው ፈቅደውልኝ ያለበት ቦታ ድረስ ሄጄ አላየሁትም። ነገር ግን ያው በዕለቱ በየጊዜው ያለበት ሁኔታ እከታተላለሁ። ዛሬ ያለበትን ሁኔታ እንደዚሁ ከወንድሙ በቂ መረጃ አግኝቻለሁ። ያው ጤና ሁኔታ በየጊዜው የተባባሰ ያለበት ሁኔታ ነው። አንድ ጆሮ የማይሰማበት ሁኔታ ነው ያለ ሙሉ በሙሉ ሌላው ደግሞ ከዚህ በፊትም ከነበረው የጀርባ ሕመም ጋር በተያያዘ አሁን ጀርባው አካባቢ በግልጽ የሚታይ የእብጠት ሁኔታ አለው። ይሄ ነገርም በእንቅስቃሴውም ላይ እንደዚሁ እክል እየፈጠረበትና እንደ ልቡ የማይንቀሳቀስበት በጀርባው ሙሉ በሙሉ የማይተኛበት ደረጃ ላይ ነው ያለውና ያው የህመሙ ሁኔታ ከጊዜ ወደ ጊዜ የተባባሰ እንደሆነ ነው ያለኝ መረጃ። ወንድሙን አነጋግሬው ነበር እና እኔ ሕክምና ማግኘት አለመቻሉን እነሱም ራሳቸው በቤተሰብ ደረጃ ለማሳከም ጠይቀው ፍቃድ አለማግኘታቸውን ነው የገለጹልኝና ለመሆኑ ይሄ ጉዳይ ከመብት ጋር ከህገ መንግስቱ ጋር ሲያ ምንድን ነው የሚመስለው? እንዴት ነው እርሱ የሚተነትኑት? እንደ ህግ ባለሙያ ትክክል ነው። እኔም ያለኝ መረጃ ይሄ ነው። እሱ ራሱ ከአንዴም ሁለቴ፣ ሶስቴ፣ አራቴ በቂ ሕክምና ለማግኘት ዕድል እንዲሰጠው ጠይቆ አልተፈቀደለትም። ቤተሰቦቹም ይህንኑ ጥያቄ አቅርቦ አልተፈቀደላቸውም። አንድ ፍርደኛ ያሉት መብቶች ምንድን ናቸው፣ የሌሉት መብቶች ምንድን ናቸው ከሚል ነው መነሳት የሚቻለው። የተፈረደበት ሰው ያው ቤዚካሊ የማይኖረው መብት የመንቀሳቀስ መብት የለውም። ሳሶ በሚገኝበት ቦታ ተወስኖ እንዲቀመጥና ምናልባት የሚያስፈልገው ከሆነ ደግሞ ያው የሪሃቢሊቴሽን ወይም የታዲሶ እርምጃዎች እንዲወሰዱለት ነው የሚጠበቀው። ዛሬ ዛሬ እንግዲህ የተፈረደበት ሰው ወይም ስር ላይ ያለ ሰው በሌላው ሀገር ሌሎች መብቶችም እስከ ቤተሰብ የመመስረት የመራባት መብቶች ሁሉ አሉት። እሱ ምናልባት በእኛ ሀገር ተጨባጭ ሁኔታ ቅንጦት ነው ሚባል እንኳን በህገ መንግስቱ እና ኢትዮጵያ የተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ ግልጽ የሆኑ በህግ ቁጥጥር ስር ያለ ሰዎች መብቶች አሉ። አንዱ አጠቃላይ መብት ለማንም ሰው የሚገባው መብት በህይወት የመኖር መብት ነው። በህገ መንግስት አንቀጽ አስራ አራት አስራ አምስት ላይ በግልጽ እያደገ ነው። ሰው ተመስገንም ሆነ ማንኛውም የተፈረደበት ሰውም ይሄ መብት አለው። የሞት ፍርድ የተፈረደበት ሰው ካልሆነ በስተቀር ህይወቱን ለአደጋ ከሚያጋልጡ ማናቸውም ሁኔታዎች የመጠበቅ መብት አለው። እንደዚሁ በህገ መንግስቱ አንቀጽ አስራ ስድስት ላይ በግልጽ የተቀመጠ የአካል ደህንነት መብት አለ። ይሄም መብት ለማንኛውም ሰው መከበር ያለበት ሰው ነው መብት ነው። ማንኛውም ሰው በአካሉ ላይ ጉዳት ሊያደርስ ከሚችል ማናቸውም ሁኔታ የጤናም ሆነ ሌሎች ሁኔታ የመጠበቅ መብት አለው። ከዚህ አጠቃላይ መብት በተጨማሪ ግን በጣም ስፔሲፊክ ደግሞ በስር በማናቸውም እስር ሁኔታ ላይ ያለ ሰው ሊኖረው የሚገባቸው መብቶች ደግሞ እንደዚሁ ህገ መንግስቱ አንቀጽ ሀያ አንድ ላይ በዝርዝር ያስቀምጣል። አንደኛው የታሰሩ ሰዎች ወይም በእስር ያሉ ሰዎች ሰብአዊ ክብራቸው የመጠበቅ መብት አለ። አንድ ሰው በህመም እየተሰቃየ ለዛ ህመሙ ተገቢው ሕክምና እንዲያገኝ እድል የማይፈጠርለት ከሆነ ሰብአዊ ክብሩ ላይ ነው ጥያቄ እየተነሳ ያለው። ሌላ በዚሁ የህገ መንግስቱ ድንጋጌ ላይ እንደዚሁ በማናቸውም የእስር ሁኔታ ያለ ሰው ከሐኪሞቻቸው ጋር የመገናኘትና የመጎብኘት መብት አለው። ይሄ እንግዲህ በእኛ ሀገር ሁኔታ ሲተረጎም እንደ ሌላው ሀገር እያንዳንዱ ሰው የራሱ ሐኪም የለውም። በቀጥታ ሊሆን ይሄ ትርጉም ሊሰጠው የሚችለው ሐኪም ማየት የፈለገ ከማረሚያ ቤቱ አቅም በላይ በሆነ ጉዳይ ሐኪም ማየት የፈለገ እንደሆነ አንድ የህግ ታራሚ ይሄ መብቱ አለው ነው አሁንም ከዚህም ከህገ መንግስቱ እንደውም መሰረት አድርጎ የወጣ ነው ተብሎ ሊገመት የሚችለው ደግሞና በቀጥታ የፌዴራል መንግስቱ ታራሚዎችን ወይም ፍርደኞችን የሚመለከት ፌዴራል ታራሚዎች አያያዝን የሚመለከተው የሚኒስትሮች ምክር ቤት ደንብ ቁጥር መቶ ሰላሳ ስምንት ሁለት ሺ ሰባት ነው። ይሄ ደንብ በተለይ በአንቀጽ አስራ አንድ ላይ ግልጽ የሆኑ ጤና ከሕክምና ጋር በተያያዘ የታራሚዎችን መብት ያስቀምጣል። በንዑስ አንድ ላይ አንድ ታራሚ የጤና እክል ተገጠመው ያለ ክፍያ ይሄ እንግዲህ እዛው ማረቢያ ቤት ውስጥ የሚደረግ የሚገባ ነው ያለ ክፍያ ሕክምና ማግኘት እንዳለበት ያስቀምጣል። ማረቢያ ቤቱም በቂ የሕክምና ተቋም ሊኖረው እንደሚገባ፣ ምናልባት ደግሞ ከማረቢያ ቤቱ አቅም በላይ የሆነ ሕክምና የሚፈልግ ከሆነ አንድ ታራሚ ደግሞ ማረቢያ ቤቱ ኦፊሰር ወይም የሕክምና ኦፊሰር ይሄን ታራሚ እንደ ታራሚው ጤና ጉድለት አይነት ለሚመለከተው ሆስፒታል የማድረግ የማስተላለፍ ኃላፊነት እንዳለበት ያስቀምጣል። ሌላው በጣም ጠቃሚው ነገር በዚሁ የሚኒስትሮች ምክር ቤት ደንብ ላይ የተቀመጠው ደግሞ አንድ ታራሚ የጤና እክል ተገጠመውና ተይዞ ያለበት ሁኔታ ይህንን የጤና ሁኔታውን የሚያባብስ ወይም ለጤና ሁኔታ ምቹ የማይሆን ከሆነ ይሄ ነገር እንዲሻሻል ለማረሚያ ቤቱ አስተዳደር ሐሳብ የማቅረብና አፈጻጸሙንም የመከታተል ግዴታ እንዳለበት ሁሉ ያስቀምጣል። አሁን ያለኝ መረጃ እንግዲህ ከጋዜጠኛ ተመስገን ደሳለኝ ካለበት የጤና ጉድለት በተጨማሪ ተይዞ ባለበት ያለበትም ሁኔታ አንደኛ ለሰማንያ ሰው ላልበለጠ ታራሚ በተዘጋጀ ክፍል ውስጥ እስከ ሶስት መቶ እና እንደዛ አካባቢ ቁጥር ያላቸው ታራሚዎች ባሉበት የአእምሮ ሕመምተኞችም ባሉበት ሁኔታ ና ኢቭን የጤናውን ሁኔታ በራሱ መንገድ እንኳን ሊከታተል ሊንከባከብ በማይችልበት ሁኔታ ውስጥ እንዳለ ነው ያለኝ መረጃ። ይሄ እዚህ ላይ የማረሚያ ቤቱ የሕክምና ኦፊሰር ይሄ ሁኔታ እንዲስተካከልም ለማረሚያ ቤት አስተዳደር ሀሳብ የማቅረብ ወይም ሪኮሜንዴሽን የማቅረብ ግዴታ አለበት። እንግዲህ እነዚህ ሁሉ የታራሚ ወቅቶች በእነዚህ በጠቀስኳቸው የሎካል ህጎች ወይም የሀገር ህጎች ውስጥ የሀገር ውስጥ ህጎች ብቻ የተደነገጉ ሳይሆን ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰማይ ወርድ ድንጋጌዎች ላይም በግልጽ የተደነገጉ እና በህገ መንግስቱ መሰረትም እነዚህ ዓለም አቀፍ የሰብአዊ መብት ድንጋጌዎች የአገር ውስጥ ህግ የሆኑበት ሁኔታ ነው ያለው። ና ከህግ አንጻር ጋዜጠኛ ተመስገን ደሳለኝ ሁኔታን ለማሻሻል መብት ለማስከበር ብቻ ሳይሆን ለማን በማን ናቸውም በስር ላይ ላሉ እና እንደዚህ አይነት እንደ ጋዜጠኛ ተመስገን ደሳለኝ አይነት የጤና ጉድለት ላለባቸው ሰዎች መፍትሄ የሚሰጥ በቂ ህግ አለን እና በአጠቃላይ ህጉ በእንዲህ አይነት ዝርዝር ሁኔታ የተቀመጠ ነው እንግዲህ የተመስገን ደሳለኝ ቤተሰብ ያለበትን ጭንቀትና አቤቱታ ይዤ ወደ ዝዋይ ማረሚያ ቤት አስተዳደር ደወልኩኝ ዛሬ ከሰዓት በኋላ እዚያ ካገኘኋቸው የሥራ ኃላፊ ጋር የሚከተለውን ተለዋውጠናል ይሄ ጥያቄ ከውጭ ጉዳይ ሚኒስትርም ከእኛ ቀርቦ ምላሽ ሰጥተናል በጽሁፍ ይሄ የተባለው ነገር በሙሉ ውሸት ነው ህክምናም አልተከለከለም ምንም የተከለከለው ነገር የለም ይህንን ላደረጋግጥለው ትወዳለሁ። ከዚህ የተለየ ነገር የለም። የጤናው ሁኔታ ግን ጥሩ ነው። ጤና ምንም ችግር የለበትም። በአካል እየዞረ እየተራመደ ማረሚያ ቤት ውስጥ እንደፈለገ ነው እየሆን ያለው። ህክምና እያገኘ ነው፣ እየሄደ ነው፣ ሐኪም እያየ ነው። ምንም ሌ- በየቀ ነው እንደሚባለው የጤና ችግርም ያን ያህል የለበትም። ሕክምናም አዲስ አበባ ድረስ ሪፌር ሄዶ ተልኮ ይታከማል። እዚህም ሆስፒታል አለ፣ እየታከመ ነው። ይሄ ነው ያለኝ መረጃ። ይሄንኑ እርሱ የነገሩኝን ነገር ማስተላለፍ ይችላለሁ። በምን በእንትን በራዲዮ በትክክል እሺ። ማን ልበል ጌታዬ? የስሞን ይገሩ። እኔ ለጊዜው ቢቆይ፣ ኃላፊነቱንስ ሊነግሩኝ ይችላሉ? የማረሚያ ቤቱ ጽህፈት ቤት ኃላፊ ነኝ። በጣም አመሰግናለሁኝ። እሺ፣ እሺ። ከዚህ ከማረሚያ ቤቱ የጽህፈት ቤት ኃላፊ መልስ ጋር ወደ ጠበቃው ወደ አቶ አማሃ መኮንን ልመለስ። አንደኛ ጥበርስ የሚጣጣም አይደለም። ጤና ሁኔታ ደህና ከሆነ አዲስ አበባ ድረስ መጥቶ የሚፋከምበት ምክንያት የለም። ግን አዲስ አበባ ደግሞ መጥቶ ታክሟል ከሚባለው ሙሉ በሙሉ ስህተት ነው። ትክክል አይደለም። አለ የሚባል መረጃ ካለ መቅረብ ይችላል። ምክንያቱም አዲስ አበባ የመምጣት እድል ካለው እኔም የማቅበት ሁኔታ መኖር አለበት። ቤተሰቡም ይሄንን የሚደብቅበት ምክንያት የለም። ሁለተኛ አንድ ታራሚ ሳይታመም ችግር ሳይኖርበት ችግር አለበት በዚህ ደረጃ ታሟል ተብሎ የሚነገርበት ምንም ምክንያት የለም። ምናልባት ህመም ሳይኖርበት ወደ አዲስ አበባ እንዲመጣ ተፈልጎ ነው የሚባል ከሆነ ምንም ብዙም የሚያሳምን ነገር የለም። ዞሮ ዞሮ በህግ ቁጥጥር ስር ነው ያለው። ለሕክምና የሚመጣም ከሆነ አስፈላጊ በሆነ ቁጥር ባለው አጃቢ ታጅቦ ነው የሚመጣው እና ምንም ሌላ ሞቲቭ ይሄ ይሄ ችግር ሳይኖርበት ችግር አለበት ሊባል የሚችልበት ሞቲቭ ያለ አይመስለኝም። ወይም ፍላጎት ያለ አይመስለኝም። መጪው ምን እንደሚሆን እየተከታተልኩ ይዤላችሁ መለሳለሁ። ስማቸውን ሊነግሩኝ ባይፈቅዱም መረጃ ለሰጡኝ የዝዋይ ማረሚያ ቤት አስተዳደር ጸሐፊ፣ ለዶክተር ያዕቆብ ሀይለ ማርያም፣ ለጠበቃው ለአቶ አመሃ መኮንን እና ለተመስገን ወንድም ለታሪኩ ደሳለኝ ምስጋና አቀርባለሁ።